ጋቢና ቪኦኤ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግደር ነው። ጋቢና ቪኦኤ አስገባችሁ

የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከጽዮን ግርማ ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬ ጋቢና ጉዞ አስቀድመን ወደ አዲስ አበባ እናመራለን። አቅርቦት የሚቋረጥባቸው የድርቅ ተረጂዎች እንደማይኖሩ የኢትዮጵያ መንግስት አስታወቀ። በሶስት አካላት እርዳታ የቀረበነው የሚገኘው እነዚህም ሶስት አካላት አንደኛው የኢትዮጵያ መንግስት ነው።

ስለ እርዳታ አሰጣጡ ማብራሪያ ይዘናል። ስለ ፍልሰተኞች ሰሞኑን ብዙ ብዙ ስንል ነበር። ስለ ገንዘብ ፍልሰት ዛሬ የምንጀምረው የባለ ሁለት ክፍል ዝግጅት አለ። ከኢትዮጵያ በአማካይ ከ1.2 እስከ 3.2 ቢሊዮን ዶላርስ ከአፍሪካ ደግሞ 52 ቢሊዮን ዶላርስ በየዓመቱ ይፈልሳል። እንዴት? ምን እየተደረገ ነው?

በአህጉርም ሆነ በአገር ደረጃ ያለውን ይህንን ህገወጥ የሆነ የገንዘብ ፍልሰት ወይም ህልሴት ፋይናንሽል አውትፍሎ የምንለውን ለመገደብ የሚደረገው ጥረት ከአፍ የዘለለ ነው ብሎ መናገር አይቻልም። ከአዲስ አበባ ትንተና አካተናል። ከሳውዲ አረቢያ ወደ ኢትዮጵያ ለሚመለሱ ሰዎች አገልግሎት ለመስጠት በረራውን ወደ ሶስት እጥፍ ገደማ የጨመረው የኢትዮጵያ አየር መንገድ

ተስተጓጉሎ የቆየው በረራ ከቀናት በፊት መጀመሩን አስታወቀ። ሳውዲ አረቢያ በአሁኑ ወቅት ከፍተኛ በረራዎች የማስተናገድ ላይ ናቸው ማለት ነው። ስለዚህ የተርሚናል ካፓሲቲ የተርሚናል ችግር ገጥሟቸው ነበር። ነገር ግን አሁን ተፈቅዶልናል ማለት ነው። በሳውዲ አረቢያ የኢትዮጵያ መንግስት ተወካዮች ኢትዮጵያውያኑ ቀኑ ሳይጠናቀቅ ወደ ሀገራቸው እንዲገቡ እየወተወቱ ነው። ተመላሾችስ ምን ይላሉ?

በጊዜ ነው። ይጨራረስ እና የነገ በራሪ ነ ሀገር የምትሠራው ነገር ቢኖር ምንም ነገር የለም። በጨርቄ በጉያ ውስጥ ነው ምስስብ አፈዝም ብላለች። በቃ ጋቢና። ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።

አጠር ላሉ የምሽቱ ዜናዎች ተመልሰን መጥተናል። በኢትዮጵያ በአማራ ክልል ጎንደርና ና ባህር ዳር ግጭት መቀጠሉን ጠቅሶ የአሜሪካ የውጭ ጉዳይ መስሪያ ቤት ወይም ስቴትስ ዲፓርትመንት የህዳር ሀያ ሰባቱን ወደ ኢትዮጵያ የጉዞ ማስጠንቀቂያ ዛሬ አድሶ አውጥቷል። በኢትዮጵያ የአስቸኳይ ጊዜ አዋጅ መጋቢት ስድስት ሁለት ሺ ዘጠኝ አመተ ምረት ከታወጀ ወዲህ ብጥብጥ ሊነሳ ና ካለ ህጋዊ ትዕዛዝ መታሰር ሊከሰት ስለሚችል የአሜሪካ የውጭ ጉዳይ መስሪያ ቤት የዩናይትድ ስቴትስ ዜጎች ወደ

ሀገሪቱ እንዳይጓዙ አስጠንቅቋል። ዛሬ የወጣው የጉዞ ማስጠንቀቂያ የኢትዮጵያ መንግስት መጋቢት 6 2009 ዓም የአስቸኳይ ጊዜ አዋጁን ማራዘሙን ጠቅሶ በጎንደር ና በባህር ዳር አሁንም ግጭት መኖሩን ዘገባዎች ይጠቁማሉ ብሏል። ማስጠንቀቂያው የኢትዮጵያ መንግስት በየጊዜው ኢንተርኔት የእጅ ስልክ አገልግሎትን ስለሚዘጋ የዩናይትድ ስቴትስ ኤምባሲ ኢትዮጵያ ውስጥ ላሉ የአሜሪካ ዜጎች ችግር ሊደርስ ና የምክር አገልግሎት መስጠት ያዳግተዋል ይላል። ከዚህ በተጨማሪም የኢትዮ

የኢትዮጵያ መንግስት የአሜሪካ ዜጎች ቁጥጥር ስር ሲያውል ወይም ሲያስር እንደሚደብቀው ለኤምባሲው እንደማያሳውቅ ጠቅሷል። ወደ ኢትዮጵያ የጉዞ ማስጠንቀቂያው ዜጎቹ ከህዝባዊ ተቃውሞ ወይም ስብስብ እንዲርቁ ሁልጊዜም ያሉበትን አካባቢ ሰላም እንዲገመግሙና ለደህንነታቸው እንዲጠነቀቁ አሳስቧል። ትናንት በአዲስ አበባ ላይ የተካሄደው የኢጋድ ማለትም የምስራቅ አፍሪካ ሀገሮች ማህበር በደቡብ ሱዳን እየተባባሰ ስለሄደው ሁኔታ ተነጋግሯል።

የወቅቱ የኢጋድ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲሆኑ የዩጋንዳ ሶማሊያ፣ ና ሱዳን መሪዎች በጉባኤው ተገኝተዋል። የኬንያና ና የጅቡቲ የውጭ ጉዳይ ሚኒስትሮች እንደዚሁም የሌሎች ክልሎች ወኪሎች ና ዓለም አቀፍ አካላትም ተሳትፈዋል ተብሏል። የደቡብ ሱዳን ፕሬዚዳንት ሳልቫኪር ግን በጉባኤው አልተገኙ።

የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ትዕዛዛቸውን የሚያግድ ሌላ የፌዴራል ፍርድ ቤት ውሳኔን እየነቀፉ ነው። ፕሬዚዳንቱ የሽብር ጥቃት ከተካሄደባቸው ስድስት ሙስሊሞች የሚበዙባቸው ሀገሮች የሚጓዙ ሰዎች ወደ አሜሪካ እንዳይገቡ የሚያዘውን ትዕዛዝ አንድ ሌላ ፍርድ ቤት አግዶታል። ፕሬዚዳንቱ ባለፈው ግንቦት ወር መንግስታዊ ትዕዛዝ ያስተላለፉት ከስልጣናቸው በላይ በማለፍ ነው የሚል ብይን ነው ፍርድ ቤቱ የሰጠው። ሳን ፍራንሲስኮ ያለው የፌዴራል ፍርድ ቤት ትናንት ውሳኔውን ለማሳለፍ

ሁለተኛው ሆኗል። ከኢራን፣ ከየመን፣ ከሶማሊያ፣ ከሶሪያ እና ከሊቢያ የሚጓዙ ሰዎች ነው ትራምፕ ወደ አሜሪካ እንዳይገቡ የሚፈልጉት። ዜናው አበቃ። ከቀሬ የጋቢና ዝግጅቶች ጋር አብራችሁን ቆዩ። ከአሜሪካ ድምፅ ሬዲዮ የጋቢና ጉዞአችን ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን።

Gabina VOA. Let's cross boundaries together.

የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ መጀመሪያው ዘርዘር ያለ ዘገባችን እናልፋለን። ከያዝነው የፈረንጆች ወር በኋላም ቢሆን አቅርቦት የሚቋረጥባቸው የድርቅ ተረጂዎች እንደማይኖሩ የአደጋ ስጋት አመራር ኮሚሽን አስታወቀ። ኮሚሽነሩ አቶ ምትኩ ካሳ ለአሜሪካ ድምፅ እንዳስረዱት በሰኔ ወር መጨረሻ አቅርቦቱ ያልቃል በሚል የተገለጸው በዓለም የምግብ ፕሮግራም የሚረዱትን አንድ ነጥብ ሰባት ሚሊዮን ዜጎችን ብቻ የሚመለከት ነው። ለነዚህ ዜጎቻችን የሚደረገው

የሚያደርገው ድጋፍም በመንግስት አሊያን በለጋሾች አማካኝነት ይቀጥላል ብለዋል ኮሚሽነሩ። እስክንድር ፍሬው ከአዲስ አበባ ተከታዩን ዘገባ አድርሶናል።

የዓለም አቀፍ የእርዳታ ድርጅቶችና ተቋማት በኢትዮጵያ የተከሰተው ድርቅ ያስከትለው ችግር ስፋትና የአንዣበበው አደጋ እንደሚያሳስባቸው ሲገልጹ ቆይተዋል። ሰሞኑን የድርቁን ሁኔታ ተዘዋውሮ የተመለከቱት የእነዚህ ተቋማት ተወካዮችም ተመሳሳይ ሀሳብ አንጸባርቀዋል። በተለይም ያለው አቅርቦት እየተሟጠጠ መሆኑን ከያዝነው የፈረንጆች ሰኔ ወር መጨረሻ አንስቶም ለድርቅ ተረጂዎቹ የሚቀርብ ምግብ እንደማይኖር በማሳሰብ

በተለያዩ የመገናኛ ብዙሃን የተጠቀሱት የዓለም የምግብ ፕሮግራም የኢትዮጵያ ተወካይ ጆን አይሊፍ ለምሳሌ ለድርቅ ተረጂዎች የተያዘው የምግብ አቅርቦት እየተሟጠጠ መሆኑን ተናግረዋል። ይህ ማለት ደግሞ ለ7.8 ሚሊዮን ዜጎች የሚደረገው እርዳታ በሰኔ ወር መጨረሻ ይቋረጣል ማለት ነው ሲሉም ገልጸዋል። በዚህ ጉዳይ ላይ አስተያየት የሰጡት የአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ እንዲህ አይነቱ ስጋት የሚመለከተው 7.8 ሚሊዮኑን የድርቅ ተረጂዎች በሙሉ እንዳልሆነ አስረድተዋል።

ለድርቅ ተጎጂዎች አስቸኳይ ጊዜ የምግብ እርዳታ እየቀረበ ያለው በሶስት የተለያዩ አካላት መሆኑን በማብራራት ነው የጀመሩት። በድርቅ አደጋ ተጽዕኖ ስር የወደቁ 78 ሚሊዮን ዜጎቻችን አሉ። ለነዚህ ለ78 ሚሊዮን ዜጎቻችን በሶስት አካላት እርዳታ እየቀረበ ነው የሚገኘው። እነዚህም ሶስት አካላት አንደኛው የኢትዮጵያ መንግስት ነው። ሁለታ ደግሞ በካቶሊክ ሪሊፍ ሶሳይቲ ስር ያሉ

መንግስታዊ ያልሆኑ ዓለም አቀፍ ድርጅቶች ናቸው። ሶስተኛው ደግሞ የዓለም ምግብ ፕሮግራም ነው። ስለዚህ ሽፋኑን ስንወስድ አራት ነጥብ ሰባት ሚሊዮን በመንግስት አንድ ነጥብ አራት ሚሊዮን በዓለም አቀፍ መንግስታዊ ድርጅቶችና አንድ ነጥብ ሰባት ሚሊዮን በዓለም ምግብ ፕሮግራም አማካኝነት ነው እርዳታ የሚቀርብላቸው። ስለዚህ አሁን ባለፈው ከሰኔ ወር በኋላ አቅርቦን ላይኖር ይችላል የተባለው በዓለም ምግብ ፕሮግራም አማካኝነት

እርዳታ ለሚቀርብላቸው የሚቀርብላቸው አንድ ነጥብ ሰባት ሚሊዮን ዜጎቻችን ነው። ይህ ነው እንጂ ከዚህ ከዚህ ከሰኔ ወር በኋላ ስጋቱ ለሚመለከታቸው አንድ ነጥብ ሰባት ሚሊዮን ዜጎች የሚደረገው ድጋፍም በምንም አይነት ሁኔታ እንደማይቋረጥ ነው አቶ ምትኩ የገለጹት። ስለዚህ አሁን እነዚህ አንድ ነጥብ ሰባት ሚሊዮን ዜጎቻችን ቀጣይ ጣፈንታቸው ምን ይሆናል ነው። እንግዲህ ሁለት አማራጮች አሉን። አንደኛው አማራጭ የአለም አቀፉ ህብረተሰብ ለጋሾች

ፈጥነው ለአለም ምግብ ፕሮግራም እርዳታ እንዲለግሱ ማድረግ ና ይህንን የ አንድ ነጥብ ሰባት ሚሊዮን ዜጎቻችን ከሰኔ ወር በኋላ ያላቸውን ክፍተት መሙላት ነው አንዱ አማራጭ ይሄ ማድረግ ከተቻለ ደግሞ የኢትዮጵያ መንግስት የአቅርቦ ሽፋኑን በማሳደግ በ አራት ነጥብ ሰባት ሚሊዮኑ ላይ በማከል እርዳታውን የሚያቀርብበት ሁኔታ ነው ያለው ለዚህ ይህን ለማድረግ ሁለት አማራጮች ናቸው ያሉት አንዱ ከመጣበቂያ ምግብ ክምችታችን

ቤል ወስዶ የማቅረብና ሁለታ ደግሞ አምና በነበረው የክረምት ዝናብ ምቹነት የበቆሎና የማሽላ ምርት አንደኛ በግል ባለሀብቱም ሁለታ ደግሞ በአገልግሎት ህብረት ስራ ዩኒየኖች በገበሬዎች ማለት ነው በእነዚህ እጅ ያለውን ገዝቶ ክፍተቱን መሙላት ነው የሚሆነው። ያ ስላለ በዚህ መልክ ነው እንግዲህ እጥረቱን ለመሸፈን የሚቻለው።

ስለዚህ አንድ ነጥብ ሰባት ሚሊዮኑ ከሰኔ በኋላም ቢሆን በአንድ ወይ በሌላ መንገድ ምግብ ማግኘታቸው አይቀርም እያሉኝ ነው። ሁለት አንደኛ፣ በአገላለጽ ላይ ጥንቃቄ ሊደረግ የሚገባ ሁኔታ አለ። አሁን ሾርት ፎል የምንለው በእንግሊዝኛ ክፍተቱን ነው የሚያሳየው። ሾርት ፎል አለ ማለት ግን እርዳታ አይቀርብ ማለት አይደለም። ሾርት ፎል አለ ካለ በምን አግባብ ይሞላል

ነው የአጭር ጊዜ ክፍተት ጊዜ ክፍተት ይኖራል። የአመታዊ እቅድ ስላለ በአመታዊ እቅድ ውስጥ የምግብ አቅርቦት ላይ ክፍተት ቢኖር ይህንን ክፍተት በምን አግባብ ነው የሚሞላው ምንጩ ምንድን ነው የሚለው ነው ዋና መስራት የሚገባው። ቀደም እንደገለጽኩት፣ ቅድም ለአንድ ነጥብ ሰባቱ ሁለት አማራጮች አሉ። ለጋሾች ሊሞሉ ይገባል። ለጋሾች ማይሞሉ ከሆነ ደግሞ የኢትዮጵያ መንግስት ያንን የሚሞላበት ሁኔታ ነው ያለው።

በኢትዮጵያ በተከሰተው ድርቅ የአስቸኳይ ጊዜ የምግብ እርዳታ የሚያስፈልጋቸው ዜጎች ቁጥር ከ5.6 ሚሊዮን ወደ 7.8 ሚሊዮን ከፍ ማለቱ የተገለጸው በቅርቡ ነው። ቁጥሩ ከዚህም ሊጨምር እንደሚችል ደግሞ የተባበሩት መንግስታት የሰብአዊ እርዳታ ማስተባበሪያ ቢሮና ዓለም አቀፍ የእርዳታ ድርጅቶች ሲገልጹ ቆይተዋል። እነዚህኑ ተቋማት የጠቀሱ ዓለም አቀፍ የዜና ዘገባዎች እንዳሉትም 7.8 ሚሊዮን የነበረው የተረጂዎች ቁጥር

በቀጣይ ወር በሁለት ሚሊዮን ሊጨምር ይችላል። ቁጥሩ ሊጨምር እንደሚችል የሚስማሙት ኮሚሽነር ምትኩ ካሳ በምን ያህል የሚለውን ለመናገር ግን እየተጠናቀረ ያለውን መረጃ መጠበቅ እንደሚሻል አብራርተዋል። ቁጥሩን በተመለከተ የበልግ ግምገማን መጠበቁ የሚሻል ይመስለኛል። አሁኑ የበልግ ግምገማ ለማካሄድ አስራ ዘጠኝ ቡድኖች ከሚመለከታቸው

ሚኒስቴር መስሪያ ቤቶች ከክልል ሴክተር ቢሮዎች ከበየነ መንግስታት ወይን ብለን ከምንጠራቸው የሁለትዮ ስምምነት ያላቸው ባይላተራልስ እና ከአለም አቀፍ መንግስታዊ ድርጅቶች የተውጣጣ የተወጣጣ አስራ ዘጠኝ ቡድን ወደ ክልሎች ተሰማርቷል የበልግ አብቃሂ የሆኑ አካባቢዎችና ወደ አርብቶ አደር አካባቢ ለዚህ ይሄ ቡድን ሀያ አንድ ቀን ይቆያል በ21 ቀን ውስጥ ከመቼ እስከ መቼ ማለት ነው ሀያ አንድ ቀን ሲባል

ይመስለኛል። እንደ አውሮፓውያን አቆጣጠር ከግንቦት 19 ጀምሮ ከግንቦት 19 ጀምሮ ወደ አርብቶ አደር አካባቢ መሄደው ቲሞጥቷል 21 ቀን የሚቆየው ከዛ በኋላ ደግሞ ሜይ 26 ላይ በፈረንጆች አቆጣጠር ለሰብል አብቃይ 15 ቀን የሚቆይ ቡድን ወጥቷል። ስለዚህ ይሄ ቡድን ይዞ የሚመጣው አህዛቢ መረጃ ቀጣይ በአውሮፓውያን አቆጣጠር ከሐምሌ እስከ ታህሳስ

2017 ድረስ ያለውን የእርዳታ ፈላጊ ቁጥር ይዞ ይመጣል። ስለዚህ ቁጥሩ የሚወሰነው ምንድን ነው? በግምት ሁለት ሚሊዮን ነው? አንድ ሚሊዮን ነው? ወይንም ቁጥሩ አሁን ካለ ጨማ ሊቀንሳል የሚለውን በተግባር ማየቱ የሚሻል ይመስለኛል። እኔ መሬት ያለው ሁኔታ በደንብ ማየት ያ ስላለ ትክክለኛ ቁጥሩ ሐምሌ ላይ ነው እንግዲህ ይፋ የሚደረገው ሐምሌ መጀመሪያ ሳምንት ላይ ይፋ እናደርጋለን። ያ ቁጥር ነው እንግዲህ ከሐምሌ ወር እስከ ታህሳስ ሁለት ሺ አስር በእኛ አቆጣጠር በኢትዮጵያ

ገዢ ሆኖ እርዳታ የሚቀርብበት እናም ቁጥሩ በምን ያህል እንደጨመረ በትክክል የሚታወቀው ባለፈው ጥር ይፋ የተደረገው የሰብአዊ እርዳታ መጠየቂያ ሰነድ ኤች አር ዲ ከተከለሰ በኋላ እንደሆነ ነው አቶ ምትኩ የጠቀሱት። የተከለሰው ሰነድ ይፋ የሚደረገው ደግሞ በሐምሌ ወር መጀመሪያ እንደሆነ አቶ ምትኩ ተናግረዋል። ከአደጋ ስጋት ስራ አመራር ኮሚሽነር ምትኩ ካሳ ጋር ያደረግኩትን ቃለ ምልልስ ሰፋ ያለ ክፍል

ገቢና ቪኦ ገቢና ገቢና ገቢናሰሳጋቢና ቪኦገናናናከአፍሪካ በየዓመቱ ከሃምሳ ሁለት ቢሊዮን ዶላርስ በላይ የሚገመት ገንዘብ ህገ ወጥ በሆነ መንገድ እንደሚወጣ የተባበሩት መንግስታት ድርጅት

እንደዚሁም ደግሞ በዓለም ዙሪያ እነዚህን ሁኔታዎች የሚያጠኑ ተቋማት ያስረዳሉ። ከእነዚህ መካከል ግሎባል ፋይናንሻል ኢንቴግሪቲ ነው። በተለይ ከአፍሪካ የሚወጣው ሀብት ለድህነት ቅነሳና ለልማት ቢውል ወሳኝ የሆነ ለውጥ ሊያመጣ የሚችል ነው በማለት ነው ይህንን ሁኔታ የሚገልጹት። ታዲያ በአፍሪካና በአፍሪካ መንግስታት እንደዚሁም ደግሞ በኢትዮጵያ ተጨባጭ የሆኑ እየተሰሩ ያሉ

ስራዎች ካሉ ምን እንደሆኑ ለመነጋገር የኢንቨስትመንት አማካሪ ከአዲስ አበባ ለዛሬ ንግድና ምጣኔ ሀብት ዝግጅት ይዣለሁኝ ጌታቸው ተክለማርያም ይባላል ጌታቸው በተለያዩ ጊዜያት የሚወጡ ዘገባዎችን የመመልከት አብሮ የመስራትና ባለስልጣናትንም በአህጉርም ሆነ በሀገር ደረጃ ለማናገር እድሉ ስለነበረ ምን አይነት ተጨባጭ ስራ ይሰራል በአህጉር ደረጃና በሀገር ደረጃ በኢትዮጵያ

እንግዲህ በአህጉርም ሆነ በአገር ደረጃ ያለውን ይህንን ህገወጥ የሆነ የገንዘብ ፍልሰት ወይም ኢልሴት ፋይናንሽል አውትፍሎ የምንለውን ለመገደብ የሚደረገው ጥረት ከአፍ የዘለለ ነው ብሎ መናገር አይቻልም። በአህጉር ደረጃም ሆነ በአገር ደረጃ ያለውን ሁኔታ ስንመለከት፣ በአጠቃላይ ይሄ ነገር የሚጀምረው በተለያዩ ተቋማት የሚወጡትን ሪፖርቶች ትክክለኝነት ወይንም ደግሞ

የቁጥሮቹ ታማኝነት ካለመቀበል የሚጀምር ነው። በአጠቃላይ እሱም የኢትዮጵያን አመራሮችም የሚጨምር ነው። እንግዲህ በተለያየ አጋጣሚ የሚወጡትን ሪፖርቶች መቃወማቸውን የሚገልጸው አንደኛው ነገር ምንድን ነው? በአፍሪካ ሕብረት ረገድ እነዚህን ሪፖርቶች ካለመቀበል በመነጨ ራሳችን ማስጠናት አለብን የሚል አቋም ተይዞ በአፍሪካ ሕብረት ደረጃ የተቋቋመ በቀድሞ የደቡብ አፍሪካ ፕሬዚዳንት በታቦ ምቤኪ የሚመራ

የኤልሴት ፋይናንሻል አውትፍሎውን መጠን በአፍሪካ የሚያጠና ትልቅ የከፍተኛ ባለሙያዎች ስብስብ ተቋቁሞ ለረጅም አመታት ስራ ሲሰራ ከቆየ በኋላ ሪፖርቱን የዛሬው ሁለት አመት ገደማ አፍሪካ ህብረት ኮሚሽን አቅርቦ ነበረ። እሱ ሪፖርትን ብንመለከተው

አሁን በግሎባል ፋይናንሽል ኢንቴግሪቲም ሆነ በሌሎች ተቋማት ከሚጠቀሰው ያልተናነሰ በጣም ብዙ ቢሊዮን ዶላርስ የሚቆጠር ገንዘብ ከአፍሪካ እንደሚወጣ ነው ያመላከተው። አፍሪካ ህብረትም ሆነ አፍሪካ መንግስታት ግን እሱን ሪፖርት ከማዳመጥ ባለፈ መሬት የሚወርድ ተቋማዊም ሆነ ህጋዊ መዋቅሮችን ለመፍጠር የሚያደርጉት ሙከራ የለም። ኢትዮጵያ ረገድ እንግዲህ ኢትዮጵያን የሚወክሉ ቁጥሮችን

በመንግስት ደረጃ ተቀባይነታቸውን ተቀባይነት እንደሌላቸው ሲገለጹ እንሰማለን። በመዋቅር ረገድ አንድ የተቋቋመ የፋይናንስ ደህንነት ኤጀንሲ የሚባል አለ። በአጠቃላይ በፋይናንስ ስርዓት ውስጥ ያለውን ይሄ የመኒ ላውንደሪንግ የልሴት ፋይናንሻል አውትፍሎውን ለመቆጣጠር ተብሎ የተቋቋመ ኤጀንሲ ነው። ግን ጥርስ ያለው እና መሬት የወረዱ ተግባራትን በማከናወን ረገድ ይሄ ነው የሚባል ስራ እየሰራ ያለ ኤጀንሲ ነው ማለት አይቻልም። የአቅምም ጉዳይ ተጨምሮ ይነሳል። እንግዲህ እንደዚህ አይነት ሁኔታ

ችን ከሚያጠኑ አለም አቀፍ ድርጅቶች መካከል ግሎባል ፋይናንሻል ኢንቴግሪቲ ይገኛል። ጆሴፍ ስፓንጀርስ የዚህ ድርጅት ውስጥ የአፍሪካን የገንዘብ እንቅስቃሴ የሚያጠኑ ናቸው። እና በተለይ ይሄ ገንዘብ በአፍሪካ ምጣኔ ሀብት ላይ የሚኖረውን አንድምታ በሀገር ውስጥ፣ በአህጉር ውስጥ ቢቀር የሚኖረውን አንድምታ ጠይቂያቸው ነበር። እንዲህ ብለዋል። እስቲ እንስማ።

Now that actually ends up being about 9.5% of total trade in Africa, just to put that in perspective. <repeat> and Africa, and the been been it's, in thank in thank it's large and also growing.

እንግዲህ ይሄ በአፍሪካ በኩል ያለውን ነው። በኢትዮጵያ ከኢትዮጵያ ደግሞ የሚወጣውንም ገንዘብ ስንመለከት በጣም እያደገ የመጣና በተለይ ከአጠቃላይ የንግድ ልውውጥ መጠኑ ከፍተኛ ድርሻ ያለው እንደሆነ ነው የገለጹት ስፓንጀርስ።

For Ethiopia, we see illicit financial outflows over this period from 2005 to 2014 uh, that range uh, on average from 1.3 billion to 3.2 billion per year. In Ethiopia, <laughs>

ይህ ደግሞ ከ11 እስከ 29 ከመቶ የሚሆነውን የሀገሪቱን አጠቃላይ የንግድ ልውውጥ መጠን ያክላል። በጣም እጅግ ብዙ ገንዘብ መሸሹን በግልጽ እንረዳለን። ኤርትራን በተመለከተ ግን የንግድ መረጃ ስለሌለ መናገር አንችልም።

እንግዲህ ውይይቱን በነገው ዕለት የመጨረሻውን ክፍል የመፍትሄ ሀሳቦችን የምናቀርብበት ይሆናል።

ቆንጆ ዎች አገር አቤት! ቆንጆ ቆንጆ ሞልቷል። ሀረር ታውቂያለሽ? የሀረር ቆንጆ መንገዱን በሙሉ ቆንጆ ብቻ ነው። እውነት ነው፣ እኛም አይተናል።

አሁን ወደ መጨረሻው ዘገባችን እናልፋለን። ያለ መኖሪያና የስራ ፈቃድ በሳውዲ አረቢያ የሚኖሩ በርካታ ኢትዮጵያውያን ወደ ሀገራቸው ለመመለስ ዝግጅቶቻቸውን ጨርሰዋል። ወደ ሀገር የገቡትም በርካቶች ናቸው። የኢትዮጵያ አየር መንገድ ለእነዚህ ተመላሾች የትራንስፖርት አገልግሎት ለመስጠት የበረራ አገልግሎቱን ከዚህ ቀደም ከነበረው 21 የበረራ መስመር ወደ 52 ማሳደጉን

ገልጾ ነበር። በሳውዲ አረቢያ የበረራ መስመር መጨናነቅ ጋር በተያያዘ ከግንቦት 24 ጀምሮ ይደረጋል የተባሉት ተጨማሪዎቹ በረራዎች አገልግሎት መስጠት አልቻሉም። ከትላንትና ጀምሮ ግን በእቅዱ መሰረት በረራዎቹ ሙሉ በሙሉ ስራ

እንደጀመሩ በሰሜን አሜሪካ የኢትዮጵያ አየር መንገድ ኃላፊ አቶ ንጉሱ ወርቁ ለአሜሪካ ድምጽ አስረድተዋል። በሳውዲ አረቢያ የኢትዮጵያ መንግስት ተወካዮች ኢትዮጵያውያኑ ቀኑ ሳይጠናቀቅ ወደ ሀገር እንዲገቡ አሁንም እየወተወቱ ይገኛሉ። ዝርዝሩን መስታወት አራጋው ይዛለች።

በሳውዲ አረቢያ የበረራ አገልግሎት መጨናነቅ ምክንያት የኢትዮጵያ አየር መንገድ ያቀዳቸውን አዳዲስ የበረራ መስመሮች በተባሉበት ቀን መጀመር ሳይችል ቀርቷል። ከትላንት ጀምሮ ግን ተጨማሪ በረራዎች አገልግሎታቸውን መስጠት እንደጀመሩ በሰሜን አሜሪካ የኢትዮጵያ አየር መንገድ ኃላፊ አቶ ንጉስ ወርቁ ለቪኦኤ ገልጸዋል። ቀድሞ በሳምንት ሀያ አንድ የምናደርጋቸውን በረራዎች ሀምሳ ሁለት ለማድረግ እቅድ አውጥተን ይህን ለማስፈጸም ከሚመለከታቸው የመንግስት ባለስልጣናቶች ጋራ

ፈቃድ በማመቻቸት ላይ ነበር። ነገር ግን የተርሚናል አቅም ችግር ነበረባቸው። እንደሚታወቀው የረመዳን ጾም ነው። ብዙ መንገደኞች ወደ ሳውዲ አረቢያ ይሄዳሉ። በተጨማሪ ደግሞ በዚህ በምሕረት አዋጅ ምክንያት የተለያዩ ሀገር ዜጎች ወደ ሀገራቸው ስለሚመለሱ ሳውዲ አረቢያ በአሁኑ ወቅት ከፍተኛ በረራዎች የማስተናገድ ላይ ናቸው ማለት ነው። ስለዚህ የተርሚናል ችግር ገጥሟቸው ነበር። ነገር ግን አሁን አንዳንድ ደግሞ እንግዲህ አየር መንገዶች

በተለያየ አጋጣሚ ፍላይቶቻቸውን ይቀነሱ ወይም እንዲቀንሱ የተደረጉ ስላሉ በዚህ አጋጣሚ ተፈቅዶልናል ማለት ነው። ጀዳ ሀያ አንድ ፍላይቶች ተፈቅደዋል። ሪያድ ሀያ አንድ ፍላይቶች ተፈቅደዋል። ደማም አራት ፍላይት በሳምንት መዲና አራት ፍላይት እና ጊዛን የሚባለው ሁለት ነበር ያሰብነው። በአስራ እንደ አውሮፓውያን አቆጣጠር አስራ ስድስት ጁን ጀምሮ ሰባት ፍላይት በሳምንት ይሆናል። ሶ ተጨማሪ ፍላይቶቹ

ትናንትናም የበረሩ አሉ። ሰው ዛሬም ይበራሉ። በረራው እየተከናወነ ነው ማለት ነው። የኢትዮጵያ መንግስት በሳውዲ አረቢያ ባቋቋማቸው ዘጠኝ ጊዜያዊ የምዝገባ ጣቢያዎች በመጨረሻዎቹ ቀናት የጉዞ ሰነድ ለመውሰድ የሚመጡ ተመላሾች ቁጥር እየጨመረ ይገኛል። በሳውዲ አረቢያ የዲያስፖራ ክፍል ኃላፊ የሆኑት አቶ ፈይሰል አሊ በቀሩት ጥቂት ቀናት የጉዞ ሰነድ ላልወሰዱ ኢትዮጵያውያን ጥሪ እያቀረቡ ነው። አንዳንዶቹ የመጨረሻዋን ቀን ጠብቀው

ትኬት ገዝተው መሄድ እንደሚችሉ በማሰብ ተዘናግተው ቁጭ ያለው አሉ። ስለዚህ በያሉበት አካባቢ ሆነው የጉዞ ሰነዳቸውንና የመውጫ ቪዛቸውን አስጨርሰው

ቀኑ ሳይጠናቀቅ በፊት ሆኖ መፍጠን አለባቸው። ምክንያቱም ሁሉ ጊዜ እንደምታውቁት አስራ አንደኛው ሰዓት ላይ ሁሉ ጊዜ ችግር ነው። በመቶ ሺዎች ከሚቆጠሩት ያለመኖሪያና የስራ ፈቃድ በሳውዲ አረቢያ ከሚኖሩ ኢትዮጵያውያን መካከል የጉዞ ሰነድ የወሰዱና ወደ ሀገር የተመለሱ ጥቂት ባይባሉም አሁንም የተመላሾቹ ቁጥር አጥጋቢ እንዳልሆነ ነው የመንግስት ተወካዮቹ የሚናገሩት። በሳውዲ ለአራት ዓመት ኖራለች። በዚህ የምህረት ጊዜ ተጠቅማ ነገ ወደ ኢትዮጵያ ትመለሳለች። ዘይነባ አወል ትባላለች።

በጊዜ ነው የጨራረስ እና የነገ በራሪ ነኝ። ፕሮሰሱ ለማድረግ ሶስት ቀን ፈጅቶብኛል። በጣም ጥንቅንቅ ያለ ሁኔታ ነው። በተለይ ህጻናቶች የያዙ እርጉዞች፣ በጣም ብዙ ችግር ነው ያለው። በእውነት ቦታው ላይ ላለ ሰው እንጂ ቃላት ያጥረኛል። በእውነት ነው የምልሽ የአየር ትኬት

ቆርጠው የተቃጠለባቸው ብዙዎች አሉ። በዚህ በአሻራ ምክንያት የአየር ትኬቱም በጣም ውድ ነው። እንግዲህ እኔ በበኩል አንድ ሺ ሶስት መቶ ነው የቆረጥኩት የሳውዲ አረቢያ አየር ነው፣ የኢትዮጵያ አይደለም። በተለይ ሽሜቲ ላይ ያለውን ነገር በጣም አስጊ ሁኔታ ነው። በሳውዲ አረቢያ በአንድ አነስተኛ የሸቀት ግሮሰሪ ውስጥ እንደሚሰራ ንግሮናል። መኖሪያ ፈቃድ የለውም

ከመጣ አራት አመት እንደሆነው በምህረት ጊዜውም ወደ ሀገር የመመለስ ሀሳብ እንደሌለው ነው የሚናገረው። መሄድን መግባት አልፈለግም። አገር ገብተህ ማሰራ ከሆነ ዝም ብለህ ያው ጫትን ጓዳጓዳ ከምትውል እዚሁ ሰርተህ አገኘህ ማጣህም ያው የምትለውጥበት መፍጠር ነው ያለብህ እንጂ ሀገር ሂደህ የምትሰራው ነገር ቢኖር ምንም ነገር የለም። በቃ የተሻለ ትሰራለህ የሚለው ግምት የለም። እዚህ ግን በተወሰነ ነገር መስራት የምትችልበት አቅም አለ። ሰላም ከሆነ እንሰራለን። ሰላም ካልሆነም አስረው ወደ ሀገር ነው የሚሸኙ እንጂ ምን ያደርጉም ነገር የለም በሳውዲ አረቢያ

በጣም ብዙ ህዝብ ነው ያለ። ነው ወጣት የዓለም አቀፉ የስደተኞች ድርጅት አይኦኤም በኢትዮጵያ የህዝብ ግንኙነት ኃላፊ የሆኑት አቶ አለማየሁ ሰይፈ ስላሴ ባለፈው አመት ብቻ በርካታ ኢትዮጵያውያን በህገወጥ መንገድ ወደ ሳውዲ አረቢያ እንደገቡ ያስረዳሉ። እንደ ሪጂናል ሚክስድ ሴክሬታሪያት አይነት ድርጅቶች የሚያወጡትን ስናይ ቁጥሩ ባለፈው አመት በሁለት ሺ አስራ ስድስት በአውሮፓውያን አመት

ከመቶ አስራ ስድስት ሺህ በላይ የሚሆኑ ሰዎች ወደ ሚድልስት ወደ የመን ክሮስ አድርገዋል ይላል። ከዛ ውስጥ እንግዲህ ወደ ዘጠና ሺህ የሚጠጉት ኢትዮጵያውያን ናቸው ነው የሚለውፉ። ቁጥሩ ይህ እንግዲህ ከሁለት ሺህ ስድስት አመተ ምህረት ጀምሮ ያለውን እድገት ብናይ፣ ያን ጊዜ እንግዲህ ወደ ሀያ አምስት ሺህ አካባቢ ይሆናሉ ይሄዱት። ከፍተኛ የሆነ ጭማሪ ያሳይቷል። ይሄ ለምሳሌ በየወሩ ብናይ ከአንድ ሺህ ሰው በላይ

በየመን በኩል ያቋርጣል። እነዚህ እንግዲህ በየወሩ የሚያቋርጡ ሰዎች ናቸው። ባለፉት ወራት ውስጥ እንኳ ብናይ ከሺ አምስት መቶ በላይ ከሺ ስድስት መቶ በላይ እስከ ሁለት ሺህ ሰው በላይ በወር እያቋረጠ በየመን በኩል ይሄዳል። እንግዲህ የመን ጦርነት አለ። ሁለት ግጭት ላይ ያሉ አካላት ያሉበት ሀገር ነው። አየር ድብደባ የሚደረግበት ሀገር ነው። ረሃብ ችግር ያለበት ሀገር ነው በአሁኑ ጊዜ እና መንገድ ደግሞ ላይ በረሃው አለ የተለያዩ ኢንሲደንቶች እነዚህም ሁሉ አልፎ

ሳውዲ ይገባለሁ በሚል ነው እንግዲህ አብዛኞቹ የሚጓዙት። የሳውዲ አረቢያ መንግስት የእፎይታ ጊዜን ተከትሎ አይኦኤም ለተመላሽ ኢትዮጵያውያኑ ሊያደርግ ያቀደውን እርዳታ አቶ አለማየሁ አስረድተውናል። አንደኛው ከመመለሳቸው በፊት ከስከሳ ማድረጉ ነው። ሁለተኛው ከተመለሱ በኋላ ደግሞ ሰዎች ከደረሱ በኋላ ሀገራቸው የሚደረግ ድጋፎችን ያካትታል። ሀገር ውስጥ ከገቡ በኋላ

ብዙ ሰዎች ገንዘብ አይኖራቸውም፣ ወደ የቀያቸው መመለሻ ሚንስ አይኖራቸውም። ስለዚህ አዲስ አበባ ላይ መጥተው ስትራንድድ ይሆኑና ከፍተኛ ችግር ላይ ይወድቃሉ። ወደ የቀያቸው እንዲመለሱ ለማድረግ አይኦኤም ትራንስፖርት አሲስታንስ ፕሮቫይድ ያደርጋል። ይሄ እንግዲህ የትራንስፖርት ድጋፍ በሰዎች ወደ የሀገራቸው እንዲገቡ የሚያደርግ ነው። ሁለተኛው አንዳንድ ለጋስ ሀገሮች ጋር ፕሮጀክቶችን በመንደፍ ፈቃዱ ሲገኝና በጀቱ ሲገኝ ሰዎች ወደየሀገራቸው ተመልሰው

መልሰው የሚቋቋሙበትን ሚንስ ደግሞ አይወይም ያመቻቻል ስልጠና በመስጠት መጠነኛ የሆነ ገንዘብ ድጋፍ በመስጠት

ተመላሾቹ መልሶ ራሳቸውን እንዲያቋቋሙ የሚደረግበት ነው። በሳውዲ አረቢያ መንግስት ከመጋቢት ሀያ ጀምሮ ተግባራዊ እየሆነ ያለው የዘጠና ቀናት የምሕረት ጊዜ ሊጠናቀቅ የቀሩት ጥቂት ቀናቶች ብቻ ናቸው። በመጨረሻዎቹ ቀናቶች ወደ የምዝገባ ጣቢያዎቹ የሚጎርፉት ኢትዮጵያውያን ቁጥር ከፍተኛ እንደሆነ እና ተመላሾች በፍጥነት የሚያስፈልጋቸውን የጉዞ ሰነድ አጠናቀው ወደ ሀገር እንዲመለሱ ለማድረግ የኢትዮጵያ መንግስት ተግቶ እየሰራ እንደሆነ የመንግስት ተወካዮች ለቪኦኤ ገልጸዋል።

የዛሬው የጋቢና ጉዟችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሐሪክ ላይ በትዊተርም እንደዚሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድረሱ። ስናስተናግዳችሁ ያመሸነው ጽዮን ግርማና ሄኖክ ሰማ እግዜር ነን። ዝግጅታችንም በቴክኒክ ያቀነባበረው ሞክቢል ያበረው ነው። የጋቢና ዲጄ ዲጄ ፋሱ ጋር በመሆን ጉዟቸው የሰመረ ይሁን እያለን እንሰናበታለን። መልካም ምሽት፣ በነገው ጉዞ እንገናኝ።